ሪካ በኔልሰን ማንዴላ ሕይወት ላይ ያተኮረው ዝግጅት በፕሪቶሪያ በኔልሰን ማንዴላ ሕይወት ላይ ያተኮረ እና የኢትዮጵያንም ቦታና ማንነት ያጎላ ስብሰባ ትናንት ፕሪቶሪያ ላይ ተካሂዷል። በዚህ ጉባኤ ላይ ተገኝተው ማብራሪያ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመላ አፍሪካ ሀገሮ ስብከት ሊቀ ጳጳስና የመላ አፍሪካ አብያተ ክርስቲያናት ምክትል ሊቀመንበር ብፁዕ አቡነ ያዕቆብ ሲሆኑ የፕሪቶሪያ ሀመረኖ ኪዳነ ምሕረት ቤተ ክርስቲያን አገልጋይ ሊቀ ትጉሃን ሶምሶን ታደሰና ደቡብ አፍሪካ ውስጥ የከፍተኛ ትምህርት ዝግጅትና አቅም ግንባታ ፕሮጀክት ላይ እየሰሩ ያሉት ፕሮፌሰር ማሞ ሙጬም በጉባኤው ላይ ተገኝተዋል። ሰለሞን አባተ ሶስቱንም አነጋግሮ ይህንን ዝግጅት አቅርቧል። ብፁዕ አቡነ ያዕቆብ የመላ አፍሪካ ሊቀ ጳጳስ፣ ሊቀ ትጉሃን ሳምሶን ታደሰ፣ ፕሮፌሰር ማሞ ሙጬ እጅግ በጣም አድርጌ አመሰግናለሁኝ ለጊዜያችሁ። በቅድሚያ አሁን የምትገኙት የት እንደሆነ ንገሩኝ። ብፁዕ አባታችን የት ኖርሶ? ያለሁት እኔ ያለሁት ዮሀንስ በርግ ነው ያሉት። በአሁኑ ሰዓት ሊቀ ትጉሃን ሳምሶን የት ነው እርሶ ያሉት? እኔ በፕሪቶሪያ ሀመረኖ ነው ኪዳነ ምሕረት ቤተክርስቲያን ነኝ ያለሁትኝ። ፕሮፌሰር ማሞ እርሶ የት ነው ያሉት? አሁን ያለሁት እኔ ኬፕታውን ነው። አንድ ትልቅ ስብሰባ አለ። የአካዴሚክ ስብሰባ ነው። እውቀትን ለድሆች እና ለተቸገሩ ሰዎች እንዴት አድርገን ኦፕን አክሰስ እንፈጥራለን የሚል እሱን እየተነጋገርን ነው። እሺ በጣም አመሰግናለሁኝ በድጋሚ ሶስታችሁንም። ብዙ አባታችን እርስዎ በስብሰባውም ላይ ተገኝተው እየተናገሩን በመሆኑ ከእርስዎ ልጀምር። አዎ እንግዲህ እግዚአብሔር ይስጥልኝ የተነገረው በዚህ በኒልሰን ማንዴላ ሚሞሪያል ሰርቪሱ ነው በዩኒሳ ዩኒቨርሲቲ በዚህ በፕሪቶሪያ ነው የተካሄደው። እሱም እኛ በቤተ ክርስቲያንና በአፍሪካ ሀገረ ስብከት ምክንያት በሱ ኬንያ ነበርኩ። የሞላው አፍሪካ ኮንፍራንስ ኦፍ ቸርች የሚባለው ይሄ የአብያተ ክርስቲያናት ህብረቷችን እሱ ላይ ስብሰባ ነበረኝ የሰማ ነው። ከዚያም ሆነን የኮንዶላንስ ማለት ይሄ የማጽናኛ ደብዳቤ ጄኔራል ኮሚቴው እኔም እዚያ ያለሁት በቫይስ ፕሬዚደንትነት ስላስቀመጡኝ ለዚያኛው የኮንፈረንሱ የጉባኤው ማለት ነው፣ አዎ የጉባኤው እሱ ምክትል ጄኔራል ኮሚቴው አመታዊ ባጀት፣ ሌሎች እና ሌሎችም የአምስት አመት እቅድ ስናወጣ ስለነበረ ሰምተን ጉዳዩን እዚያ ሁነን ነው የሰማነው። እዚህ አልነበርኩም፣ እንደ ሰማው ያው ሰኞ ወደዚህ ተመመጥቻለሁ። ከዚያ በኋላ የማክሰኞውን ትልልቅ መሪዎች ያሉበትን ለማግኘት አልቻልንም። ኋላ ለመንግስትም ለ በእኛ በቤተክርስቲያናችን ትልቅ ቦታ ቤተክርስቲያኒቱም ታላቅ ሚና ያላት ጨርሶ ይሄ ኤን ሲ የሚባለውም ከኢትዮጵያን ቸርች ነው መነሻው ሁሉም ብሔራዊ ኮንግረስ ፕሮፌሰሮቹም ሂስቶሪያንም በሙሉ ባለ ታሪኮችም እንደነገሩን ደግሞ የተዘጋጀም በአብያተ ክርስቲያን እንቅስቃሴም ኢትዮጵያኒዝምን የሚመለከት ነው። በተለይ ማዲባ የኔልሰን ማንዴላ ህይወታቸው ከኢትዮጵያ ጋር የተያያዘ ነው። የጻፉትን መጽሐፍ ላይ የኢትዮጵያን ህዝብና የኢትዮጵያን የነበሩትን የረዷቸውን ሁሉ የኢትዮጵያ አየር መንገድ ሳይቀር ለእሳቸው ፕራዮሪቲ የሰጠበትን መጽሐፋቸው ሎንግ ጆርኒ የሚለው ፎር ፍሪደም የሚለው መጽሐፋቸው በጣም ጠቅጣለጃን ሆይም ግን የትላንትናው የተካሄደው እንግዲህ በአጭር ለማድረግ ኢንተርፌዝ አላቸው። እዚህ የሳውዝ አፍሪካ የአብያተ ክርስቲያናት ህብረትና ደግሞ የሃይማኖቶች ድርጅት አለ። በዚህ የተቋቋመና እሱ ሚሞሪያል ሰርቪስ አድርጎ ነው እኛን የጠራን እኛም ለመንግስት ለቤተሰቦቻቸውም በቤተ ክርስቲያኒቱ እንወክለን ደብዳቤ በእኛ በኩል የኢትዮጵያ ቤተ ክርስቲያንም በዚህ በአፍሪካ ያለችውም ብዙ በዚህም ደግሞ ጽህፈት ቤታችን ስለሆነም ብዙ ደግሞ ሀያ አምስት ሺህ የማያንሱ ህዝብ አሉን። ወደ ሰላሳ ቤተ ክርስቲያን ውስጥ የሚኖሩ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሳውዝ አፍሪካውያን ተከታዮች ስላሉን እነሱም አሉበት። ትላንትና እኔ ብቻ ሳይሆን ሳውዝ አፍሪካዊም ቄስ እኔ ጋር አሉ። እዚህ ሁለት ሳውዝ አፍሪካውያን ቄሶች ነበሩ አንድ ዲያቆን ከሳውዝ አፍሪካውያን ከራሳቸው ከዚሁ ከወንድሞቻችን የነበሩ አሉን። የእኛ አንድ ዲያቆንና እኔ ነኝ የተገኘሁት እና ፕሮፌሰርም እዚያው ተጠርተው ነበር የነበረውን ታሪክ ልንጽፍ ችለናል። ለእኔ ቦታ እንድናገርም ቤተ ክርስቲያኒቱም ጸሎት እንድታደርግ በዚያ ሜሞሪያል ሰርቪሱ ላይ የእሳቸው የመሸኛ ላይ ጸሎት እንድናደርግም ንግግርም እንድናደርግ ስለነገሩ ያው ንግግሩን በደንብ አድርገናል። ስለ ኢትዮጵያ የነበረውን ታሪክ በሙሉ ማለት ነው። ኢትዮጵያ ያደረገችውን አስተዋጽኦ፣ ያሰለጠኗቸውን ሳይቀሩ ነው በጥልቅ ነበር የተናገር ነው። ዓመተ ምሕረቶቹ ተጠቅሰዋል። ኮልፌ ሂደው እንዴት እንደሰለጠኑ እሳቸውም የጻፉትም እዚያም ያገኘ ነው። ከዚያ በፊትም ያገኘ ነው ታሪኮች ስለነበሩን ያንን ጽፈናል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ለነጻነት ትልቅ አስተዋጽኦ እይታ ስለነበራት እንኳን የስጋ ነጻነት የነፍስም ነጻነት አውጪ ነኝ ብላ የምታምን ቅድስት ቤተ ክርስቲያን ስለሆነች ይህንን አድርጋለች በሚል ነው ያቀረብነው። እንዲያውም እዚህም ጽሁፉም አለ። ምናልባት ልንልክላችሁ እንችላለን። የቀረበውን በእኛ በኩል የቀረበውበጣችን እና በጣም ደስ ብሏቸው እንደነበረ እንዲያውም ፕሮፌሰር እሳቸው ነበር ያቅርቡ የተብሎ የነበረው ማነው የሚያቀርበው ሲሏቸው ትደነቃለህ ከአንተ የበለጠ ያቀርባል እያሉ ይቀልዱባቸው እንደነበረና በኋላ እኔም ሳቀርብ እሳቸውም በጣም ነው ደስ ያላቸው። ሁሉም ይሄ የኢትዮጵያም ሕዝብም የኢትዮጵያም እጅ ያለበት ስለሆነ የነጻነት ፈላጊ ሕዝብ መሆኑንም የሚያሳይ ነው ያቀረብ ነው ያለውን የነበረውን ሂስትሪ አባቶቻችን የሰሩትን ነው ያንጸባርቅ ነው እንግዲህ በጨው ደንደስ ነው እኛ የነበረውን ስላቀረብን ነው። እና በጣም ደስ ብሏቸዋል። ከሩቅ መምጣታችንም፣ ከተለያዩ ቦታ መምጣታችንም፣ ካህናቱም፣ እኛም ሁላችንም ስለ ቤተ ክርስቲያናችንም፣ ስለ ህዝባችንም እስካሁን ድረስ የኢትዮጵያ መሪዎችም ሆነ በጠቅላላ ለአፍሪካ ያልሰሩት የለም። በተለይ እነ ጆሞ ኬንያታን እዚህ በሳውዝ አፍሪካ የነበሩትን አንስተናል ሌሎቹንም ነጁሌስ ነረሬን፣ ሌሎቹም በአፍሪካ ውስጥ የነበረውን ያንን የነጻነት እንቅስቃሴ ሁሉ በሚጠቅስ ነው። ብቻ ቤተ ክርስቲያኒቱም ደግሞ ራሱ የናሽናል ይሄ የዚህ የሀገሪቱ ፓርቲውም ቢሆን ኢትዮጵያን ሙቭመንት ኢትዮጵያኒዝም ከሚለው ነው የተነሳውና ከኢትዮጵያ ቸርች ነው ከኛ የተነሳው። እሱ በተረፈ መጽሐፍ የተጻፈ ማሆን የተዘጋጀ ስላለ እሱን እንቅስቃሴዎች ለእናንተ ወደፊት ለኢንፎርሜሽን ልንልክላችሁ እንችላለን። የሆነ ሆኖ ግን አባቶቻችን የሰሩትን አገሪቱ የሰራችውን ያንኑ የነበረውን ነው ያንጸባረቅ ነው። ግን ብዙም ሰው ስላልተረዳ ስለነበረ አሁን ሲሰሙ አዲስ ነገር እንደተነገረ ነው። በእለቱም የመንግስት ባለስልጣናትም ነበሩ። የዚህ ሀገር የባህል ሚኒስተር፣ አዎ፣ የባህል ሚኒስተሩም በተለይ ዲፒቲው ነበሩ ወረቀቱን ቶሎ ወስደዋል። እኔም ጋር እንደምንገናኝ ያው አድራሻ ትለውጠናል እና ሰዎች በጣም አዲስ ነገር እንደተነገረ የሌለ ሂድን ሂስትሪ በቃ የተሸሸገ ታሪክ እንደወጣ ተብሎ ነው የተነገረው። ግን ይህን እኛ ስላላጎላን ይመስለኛል የእኛም ስንፍና ይመስለኛል። ጌታ ብፁዕ አባታችን ደርሶ ከመደወልያም በፊት ያደረጉት ንግግር አቀራረቦ ድንቅ እንደነበረ ሰምቼ ነበር እና በእውነት ብዙ ሰው ተደስቷል። እርሶም ፕሮፌሰር ማሞም ቅድም እንዳሉት እስቲ ፕሮፌሰር ማሞ ደርሶ ደግሞ መለስ ልበልና አባታችንም ጠቃቅሰዋል የእርሶን እዛ መገኘትና እስቲ የዚህ ጉባኤ የትናንትናው ስብሰባ ማለት ረቡዕ ታህሳስ ሁለት ሁለት ሺህ ስድስት ዓመት ተምረት ተደርጎ የነበረው ስብሰባ አስፈላጊነቱ ምን ነበረ? ምን ያህል ሰው ተገኝቷል? ምንስ ያህል ለደቡብ አፍሪካውያን መልዕክት አስተላልፈዋል? በመጀመሪያ አባታችን፣ እውነት ለመናገር በጣም ጥሩ አድርገው ተዘጋጅተው፣ በመሰረቱ ምርምር አድርገው ነው ንግግሩን ያደረጉት። እና እውነቴን ልንገርህ እኔን የመንፈስ ምግብ ነው የሰጡኝ። እና በጣም ደስ አለኝ። እና እንኳን እኔ ያልተናገርኳል ምክንያቱም የኢትዮጵያ ቤተ ክርስቲያን አቀራረቡም ራሱ ስነ ስርዓቱ፣ ክብሩ የነበረው በጠቅላላ ስታይ የፎቶግራፉ እዛ የነበረው ኦዲየንስ የማነሳው ነገር የለም ነበር። ከዛ ደግሞ ያደረጉት ሌላ ምንድን ነው የክቡር የማንዴላን ስም አንስተው ጥሩ አድርገው ነው ያቀረቡት እና ጸሎት አረጉ አረጉ እና ጸሎቱ በእኛ ስነ ስርዓት በራሳችን ቋንቋ አሉ እና ሁሉን ነገር ገለጹላቸው እና በአጠገቤ እዛ የነበሩ ሰዎች ነበሩ። እንዴት ደስ አላቸው። የደቡብ አፍሪካ ሰዎች ናቸው። አንዷ ለምሳሌ በአጠገብ የነበረችው የዩኒቨርሲቲ የዚህ ዩኒሳ የሚባለው የዩኒቨርሲቲ ኦፍ ሳውት አፍሪካ ይባላል የሳውት አፍሪካ ዩኒቨርሲቲ ማለት ነው። እንዲያውም ኢትዮጵያ ብዙ ፕሮግራም አለው ፒኤችዲ ምናምን ዶክተርስ ያስተምራሉ እና እሳ እዛው ከቫይስ ቻንስለሩ ጋር ነው የምትሠራው እና አንድ መሆናችን ገባኛለች አንድነታችን አሳዩን። ይሄ እናንተ ቤተ ክርስቲያን አገላለጻቸው አል ብላ እኔን እንት አቀፈችኝ ኦልሞስት እጀን ይዛ እና በጣም ደስ የሚል ነገር ነበር፣ የቀረበው እና ይሄ ኢትዮጵያ ይኸውልህ በጣም የመንፈስ ሀብት ያላት ሀገር ናት። የመንፈስ ሀብቱ ከሰፋ ያለ ነው። ደግሞ አባታችን ክርስትና የሃይማኖቱ ራሱ መሰረት የመጀመሪያ ጥንት ጀምሮ ታሪክ ያለው እንደሆነ ጥሩ አድርገው ነው የገለጹት። እና ጠቅላላ ያን ቀረበ እና ይሄ በቃ መድሄታችን በመንፈስ ሀብት ያለን የመንፈስ ሀብት ለዓለም የሰጠን ሰዎች እንደሆን ያስታውቃል። ከዛ ደግሞ አብረው ሌሎቹም ነበሩ፣ ከራስ ተፈሪያን የነበሩ ቄሶች ነበሩ። ሁሉም አይነት መተው ሁሉም ያን ጊዜ ኢትዮጵያን ዝማል። ሌላው ደግሞ ይሄ ዶክተር ማትሎ የሚባለው ድሮ የዚህ የአፍሪካን ናሽናል ኮንግረስ የፓርላመንቱ መሪ ነበረ፣ እና አሁን በቅርቡ ነው የለቀቀው ይመስለኛል። እና በጣም የተማረ ሰው ነው። እሱም ያቀረበው ስለ ኢትዮጵያኒዝም ኃይለኛ የሆነ ምርምር ያለበት ጥሩ የሆነ አቀረበ። ሳውት አፍሪካዊ ነው እሱም። እና አሁን አባታችን እንዳሉት እኛ እስካሁን ድረስ ሰንፈንም ይሆን ምንም ሆነን ስለ ሀገራችን ስለ ኢትዮጵያኒዝም ትልቅ ፍልስፍና እንደው ኃይለኛ የሆነ እንቅስቃሴ እንደተፈጠረ አለም አያውቁም። እኛ ኢትዮጵያኖቹ ከሁሉ አናውቀውም። መሪዎቻችንም አያውቁትም። ሰውም አያውቀውም። የተማርኮ ያለውም ምሁሩም አያውቀውም። ኢቨን፣ ቄሶቻችንም በደንብ በስነ ስርዓት አጥንተው አያውቁትም እና አሁን እኛ ለማወቅ መጣጣር ነው ያለብን። አውቀን ደግሞ ለሰው በደንብ አድርገን በስነ ስርዓት መግለጽ ነው። ብዙ ሰው ነበረ፣ ሞልቶ ነበር። ሰው ከሁሉ ነው የመጣው፣ ከአካደሚው፣ ከቢዝነስ፣ ከቤተ ክርስቲያን፣ ከመንግስት። ጥሩ የሆነ ፕሮግራም ተደረገ። ኢትዮጵያ በደንብ ሆና ሪፕሬዘንት ደሆነች፣ ውክልና ተገኘ። ውክልናውን በደንብ አድርገው አባቶቻችን በስነ ስርዓት ጥሩ አድርገው ገለጹልን እና ኮሩን ነው የምልህ እና የኢትዮጵያን ስም አስበሷት። የሚያሳዝነው አሁን ሁሉ ሰው ይጠቀሳል፣ ሌሎች ሰዎች ሁሉ ይናገራሉ እና በኢትዮጵያ ኢትዮጵያ ጋር የነበረው ግንኙነት የማንዴላ በጣም ኢትዮጵያን በጣም የወዱ ነበር። ኢትዮጵያም ደግሞ እኛ የምንወዳቸው ሰዎች ሰው መሆን አለባቸው። እሱ ለምሳሌ አልተገለጸም የመጀመሪያ ጊዜ አሁን እንግዲህ የተገለጸው ትናንትና ነው ማለት ነው እና አሁንም እኛም ጠንከር ብለን ገና አላለቀም። እስከ እንግዲህ እስከ ውድረት ነው ይቀጥላል። ድሉም ብናገኝም ኤምባሲው ምኑ ቢተባበርን ብንገኝም ቀብሩ ላይ ሚቻል ከሆነ እሱ ሁሉም መሞከር አለብ። እኔ እየሞከርኩ ነው። ለምሳሌ ከተቻለ ኢትዮጵያን ብንወክላት ጥሩ ነው እና ብንተባበር ደግሞ ጥሩ ነው። ሁሉም ቢተባበርና አንድ ላይ ብናደረግ ጥሩ ነው ባይ ነኝ። ለመሆኑ የደቡብ አፍሪካ መገናኛ ብዙኃን ሽፋን ሰጥተውታል? ለዚህ ለትናንትናው ጉባኤ ሰጥተውታል። ዛሬ በአውሮፕላን ሲመጣ አንድ ልጅ አገኘው፣ አብሮኝ የተቀመጠ እና አየሁታለኝ በሬዲዮ በምን ተሰብሰውታል። በተለይ እና ደፍኔትሊ ተገልጿል። እሺ ፕሮፌሰር እስቲ ወደ ሊቀት ጉሃን ደግሞ መለስ ስልበልና ምንድን ነው ለእርሶ የሰጦ ትርጉም ወይም በአጠቃላይ ደግሞ ከዚህ ጉባኤ ከትናንትናው ይገኛል ብለው የሚያስቡት ፋይዳ? ሊቀት ጉሃን እግዚአብሔር ይስጥልን በእውነቱ ይህንን እድል ስለሰጣችሁን እና እንግዲህ በእውነቱ የትናንትናው የቤተ የቤተክርስቲያናችን ትልቅ ገጽታ የሚያሳይ ነው። አባታችን ታላቅ አባት ካረፉበት ጊዜ አንስቶ በዚህ በሳውዝ አፍሪካ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ለእኛ አባት ጸሎተ ፍታት እንዲደርስ ብለው መመሪያ አስተላልፈው ነበረ እና በዚህ በጃቸውን መድኃኔዓለም ቤተ ቤተክርስቲያን በቡል ፎንቴን፣ በደርባን፣ በኬፕ ታውን ባሉ ቤተ ቤተክርስቲያኖች ሁለት ሲፈታ ውሏል። እኔ ባለሁበት አመራነ ኪዳነ ምሕረት ቤተ ክርስቲያን ግን እዚሁ አካባቢ ስለሆነ አስከራይ ናቸው የሚመጣው፣ በዚህ በዩኒየን ቢልዲንግ እና እዛ ሄደን እንፈታለን ነበረ። ግን ብፁዕ አባታችን ያው ከመንግስት አካላት ጋር ተነጋግረው በዩኒሳ ኮሌጅ ጸሎተ ፍትሐት እንዲደረግ ብዙ የሃይማኖት አባቶች በቦታው ላይ ተገኝተው ጸሎት ስለሚያደርጉ እኛም ከእነሱ ጋር አብረን ያለውን ነገር እንድንሳተፍ አድርገዋል። እና በቦታው ላይ በእውነቱ ብፁዕ አባታችን ሰፋ ያለ ጥልቅ የሆነ የቤተክርስቲያናችንን የ ሀገራችንን ገጽታ የሚያሳይ ንግግር ነው ያደረጉት። እኛም በአቅማችን የቤተ ክርስቲያናችንን ልብሰ ተክህኖ ለብሰን፣ መስቀል ይዘን፣ ጽናሀ ይዘን፣ ጥላ ይዘን የወጣ ነው እና በእውነቱ የሰርክ ጸሎት አድርሰን ነው እና ትልቅ ነገር ነው መቼም። ሀገሪቱ ሀገር እግዚአብሔር ነች፣ እግዚአብሔር ሀገር ነች። አባቶቻችንም ያው የእግዚአብሔር ልጆች ናቸው እና እግዚአብሔር ያቀበላቸውን አድርሰዋል። እኛም እንግዲህ በእውነቱ በጣም ደስ የመጣሁበት በጣም ያስደስታል። በእውነት በእነ ፕሮፌሰር ማሞ ሁሉ ነበሩ እዚሁ ሀገር የባህል ሚኒስትሩ ብዙ አባቶች ነበሩ እና በጣም ደስ ሲል ነበር በእውነቱ። ብጹ አባታችን እድሜ ይስጥልን በእውነቱ ይህን ስላደረጉ አሜን። ብጹ አቡነ ያዕቆብ የመላ አፍሪካ ሊቀ ጳጳስ፣ እንደዚሁም ሊቀ ትጉሃን ሳምሶን ታደሰ፣ ፕሮፌሰር ማሞ ሙጬ ለሰጣችሁኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁኝ በአድማጮቻችን ስም ሁለት ግን ጸሎተ ፍታት በፕሪቶሪያ መረኑ ይደረግላቸዋል። ብጹ አባታችን መመሪያ መሰረት እሁድ ቅብራቸው ስነ ስርዓት ስለሚፈጸም ጸሎተ ፍታት ይደርሳል በፕሪቶሪያ። እሺ ይህንንም እናሳውቃለን። በጣም እግዚአብሔር ይስጥልኝ። ሁላችሁንም እግዚአብሔር ያክብርልኝ። እግዚአብሔር ይባርካችሁ በጣም እግዚአብሔር ሁላችሁም ጤና ሁኑልኝ